በአህጽሮት ሰመጉ ሰብአዊ መብት ጉባኤ የሙስሊሙን ህብረተሰብ ጥያቄ ሁለገብና አሳታፊ የሆነ ሰላማዊ መፍትሄ በመፈለግ መንግሥት ተግባራዊ እርምጃ እንዲወስድ ጠየቀ። የሕዝብ የማንነት ጥያቄ በሕገ መንግሥቱ አግባብ ምላሽ እንዲሰጠው ጥሪ አቅርቧል። መለስካቸው አመሃ በቀረቡት ጥያቄዎች ላይ የመንግሥትን መልስ አካቶ ተከታዩን ዘገባ ልኳል። የዜጎች የእምነት ነጻነትና የሕግ የበላይነት ይከበር በሚል ርዕስ ሰመጉ ዛሬ ያወጣው መግለጫ እንደሚያትተው ከዓመት ያለፈው የእስልምና እምነት ተከታዮች የመብት ጥያቄ በመንግሥትና መመናን መካከል መፋጠጥን ፈጥረዋል። ይሄ ደግሞ በስተራው የሰብአዊ መብቶች መጣስን አስከትሏል ይላል። የሙስሊሙን ኅብረተሰብ የመብት ጥያቄ መንግሥት በበጎ ጎኑ እንዳልተመለከተም ይናገራል መግለጫው። የእምነት ነጻነትና የህግ የበላይነትም ይከበር ብለው ሰላማዊ ሰልፍ በወጡ ዜጎች ላይም የመንግሥት የጸጥታ ኃይሎች በተለያዩ የአገሪቱ ክፍሎች ከመጠን ያለፈ ኃይል በመጠቀማቸው ምክንያት እስከ ግድያ የደረሰ የመብት መጣስ ተፈጽመዋል። የሰመጉ ጽህፈት ቤት ዲሬክተር አቶ እንዳልካቸው ሞላ ይህንን አብራርተዋል። በዚህ ምክንያት በጅምላ መታሰር በጣም በገፍ ከመደበኛ ፖሊስ ጣቢያዎችና ማረሚያ ቤቶች ውጪ መደበኛ ያልሆኑ ጊዜያዊ እስር ቤቶች ሁሉ እያቋቋሙ ማሰር። ይሄ የተከናወነበት በደሴ፣ በኮምቦልቻ፣ በአዲስ አበባ በተለያየ ጊዜ በአርሲ በኮፈሌ እንዲያውም በዚህ በአርሲ በኮፈሌ አካባቢ ሞት መድረሱን የመንግስት መገናኛ ብዙሀንም ያመነበት ነው። አሀዙ ይለያይ እንጂ እኛም መረጃዎች አሉን። ይሄ ነው እንግዲህ መግለጫው በማጠቃለያው ከጊዜ ወደ ጊዜ አድማሱን እያሰፋ መጥቷል ላለው ለዚህ የመብት ጥያቄ መንግሥት ሁለገብና አሳታፊ የሆነ የሰላም መፍትሄ ለመፈለግ ተግባራዊ እርምጃ እንዲወስድ ጠይቋል። በማንም ይሁን በማን የተፈጸመውን ግድያ ያወገዘው ይህ መግለጫ የተፈጸሙ ግድያዎችን፣ ድብደባና ሕገወጥ ሥርዓት መንግሥት አስፈላጊውን ማጣራት አድርጎ የጥሰቱን ፈጻሚዎች ለፍርድ እንዲያቀርብ አሳስቧል። በመንግስት በኩል የሙስሊሙን ኅብረተሰብ የመብት ጥያቄ በተመለከተ መፍትሄ እንደሰጠውና በአሁኑ ጊዜ ይህንን የሚያነሱ አካላት አክራሪዎች ወይም አሸባሪዎች እንደሆኑ ይገልጻል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በቅርቡ ለዋልታ ኢንፎርሜሽን መካከል በተሰጡት ቃለ ምልልስም ይህንኑ ሐሳብ በአጽንኦት አንስተው አንዳንድ የተቃዋሚ ፓርቲዎች ከዚህ የመብት ጥያቄ ጀርባ እንዳሉበት ጠቁመው እንደነበር አይዘነጋም። ሰመጉ ዛሬ ይፋ ባደረገው መቶ ሃያ ስምንተኛው ልዩ መግለጫ ደግሞ በደቡብ ብሔር ብሔረሰቦችና ህዝቦች ክልል በጋሞ ጎፋ ዞን የሚኖረው የቁጫ ህዝብ ያቀረበውን የማንነት ጥያቄ መንግስት በሕግ አገባብ ምላሽ እንዲሰጥ ጥሪ አቅርቧል። በመግለጫው እንደተመለከተው ህዝቡ ይህን ጥያቄ በማቅረቡ ምክንያት በወረዳው ባለሥልጣናትና የጸጥታ ኃይሎች በአያሌ ዜጎች ላይ ሕገ ወጥ ሥራትና መንገላታት ተፈጽሞባቸዋል፣ ከሥራም ተባረዋል ይላል። ከሐምሌ 28 2005 ጀምሮ በአርባ ምንጭ ማረሚያ ቤት ይገኙ የነበሩ 13 የመንግሥት ሠራተኞችን የወረዳው አስተዳደር እንዲታሰሩ ካደረገ በኋላና በማረሚያ ቤት በእስር ላይ መሆናቸው እየታወቀ ከሥራቸው ለማሰናበት ማስታወቂያ ወጣባቸው መሆኑን ለማረጋገጥ መቻሉን መግለጫው ያስረዳል። ፍርድ ቤቱ እንዲፈቱ ትእዛዝ የሰጣቸውን እስረኞችም ሌሎች የወረዳው ባለሥልጣኖች ትእዛዙን እንደሻሩት አቶ እንዳልካቸው ሞላ አረጋግጠዋል። አንዱ ችሎት ላይ 13 አንዱ ችሎት ላይ 25 ሰዎች እንዲፈቱ በግልጽ ተበይኖ እያለ ይህንን የፍርድ ቤት ብይን ባለመቀበል ፖሊስና መንግስትን የሚወክለው አቃቤ ሕግ እንዲሁም ማረሚያ ቤት በመተባበር የፍርድ ቤትን ትዕዛዝ ባለመፈጸማቸው በሐምሌ ውስጥ የተበየነላቸው ሰዎች አሁንም በእስር ላይ ናቸው። ይህንን ሪፖርት እስከምናጠናቅር ድረስ በዛሬ ሁለት ወንድም ያንተን ባነጋገርኩበት ጊዜ ጭምር በእስር ላይ የሚገኙበት ሁኔታ ነው ያለው። ከእነዚህ በተጨማሪ በአርባ ምንጭ ማረሚያ ቤት አርባ ሰዎች ከዚሁ ጋር በተያያዘ በእስር ላይ እንደሚገኙ መግለጫው ከእነስም ዝርዝራቸው አወጥቷል። በቁጫ ህዝብ የማንነት ጥያቄ ላይ የፌዴራል መንግስት እስከ ዛሬ ድረስ ይፋዊ መግለጫ አልሰጠም። የጉዳዩ ባለቤታዎች ነን የሚሉ የማኅበረሰቡ አባላት እንደሚሉት የመብት ጥያቄው ከ1985 ዓ ም ጀምሮ ያለ ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ